ጥያቄ 28 በእስልምና የሳምንቱ ምርጥ ቀን የሚባለው ምን ቀን ነው? መልስ የሳምንቱ ምርጥ ቀን ጁሙዓ ቀን ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከቀኖቻችሁ በላጩ ጁሙዓ ነው። በዚህ ቀን አደም ተፈጠረ፣ በዚያው ቀን ሞተ። በዚህ ቀን ነው የመጨረሻው ቀንድ የሚነፋው። በዚህ ቀን ነው በድንጋጤ መሞት የሚከሰተው። በዚያ ቀን በእኔ ላይ ሶለዋት አብዙ። ምክንያቱም ሶለዋታችሁ ለእኔ ይቀርብልኛልና። ሰሓቦችም የአላህ መልእክተኛ ሆይ አፈር በልቶት ሳለ ሶለዋታችን እንዴት ይቀርብሎታል? አሏቸው። እርሳቸውም አላህ ምድርን የነቢያት ሥጋ ከመብላት ከልክሏታል አሉ። አቡ ዳውድና ሌሎችም ዘግበውታል።